አምስት ሺህ በላይ የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ሠራተኞች የሥራ ማቆም አድማ ከመቱ ሁለተኛ ሳምንት መያዙን ተናግረዋል። ሠራተኞቹ ሥራ አቆምን ያሉት በሚደርስባቸው የአስተዳደር በደል፣ ከደሞዝና ጥቅማ ጥቅም ጋር በተያያዙ ችግሮች ሲሆን በደል አድርሰውብናል ያሏቸው ስድስት የፕሮጀክቱ ኃላፊዎችም እንዲባረሩ ይጠይቃሉ። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ጥያቄያቸው ተገቢ ባይሆንም ከምግባቸው ላይ የሚቀነሰውን ግብር ሳሊኒ ኩባንያ እንዲሸፍን በደሞዛቸው ላይ ደግሞ 450 ብር እንዲጨመር ተማምኗል ብሏል። የፕሮጀክቱ ሥራ መቀጠል ስላለበት ይህን የማይቀበሉ ሠራተኞች እንደሚሰናበቱም ተወስኗል ተብሏል። በሕግና በማስረጃ እንጂ የደቦ ፍትህ በመፈለግ ስድስት የፕሮጀክቱ ኃላፊዎች ይባረሩ ማለታቸው ስህተት ነው ብሏል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል። ከ5000 በላይ የሚሆኑ በኦሞ ወንዝ ላይ የሚገነባው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ሰራተኞች ስራ ካቆሙ ሁለተኛ ሳምንት መያዙ ነው የተናገሩት። ሰራተኞቹ እንደሚሉት ስራ ላይ ማቆም የተገደዱት በሚደርስባቸው የአስተዳደር በደል፣ ከደሞዝና ጥቅማጥቅም ጋር የተያያዙ ችግሮች ነው። ከዚህ በተጨማሪም የመብት ጥሰት ስድብና ጃርቻ እንደሚፈጽምባቸው ነው የፕሮጀክቱ ሰራተኛ አቶ አብዱልሀዚቅ አሊ የተናገሩት። ደሞዝ የተነሳ ደሞዝ ከአንድ ሰው ከአንድ ሺህ ብር በላይ ነው የተቆረጠው። በዛ የተነሳ አሁን ደግሞ ወደ ሌላ ነው ሰቡ የሄደው። ስራ ቆሞ አስር ቀናችን ነው፣ አሁን ድረስ እልባትም አላገኘንም። አንድ ሁለት ሰዎች አሉ በአማገንንነት እንት የሚሉት የበላይነትን ይዞ የሚመሩ ነበር። አበሾች አስተዳደር ነው ብር የሚቆርጥ ዋና። ለመኪና ገዝቶ ሀብታም ሆኗል። አሁን ብዙ ሀብት አፍሩቷል በሰራተኛው ብር እና በዛ ነገር የተነሳ ነው አንዱ እሱ ነው። አማሮት ሰራተኛው እንደገና የባሰ ሌላ ነገር ውስጥ የለ እነዚያ አምስት ስድስት ሰዎች ካልወጡ ስራ እንገባም ብሎ አስረኛ ቀን ነው። ደሞዛቸው የተለያዩ ምክንያቶች እየተፈጠረ እንደሚቆረጥም ገልጸው ከደሞዝ ላይ ብቻ የገቢ ግብር መቆረጥ ሲገባው ከጥቅማ ጥቅምና ከምግብ ክፍያ ላይ እንደሚቀንስባቸው በመግለጽ ድርጅቱን ከሷል። በተደጋጋሚ ጊዜ ለመንግስት ብናሳውቅም ምላሽ አልተገኘም ነው ያለው። ደመዙ 2550 የምግብ ክፍያዋ ደግሞ 2300 ብር መሆኑን የሚናገሩት አቶ አብዱላዚቅ 900 ብር ያለአግባብ ተቀንሷል ስሉም አማረዋል በደል አድርሶብናል የተለያዩ የሙስና ወንጀል ይፈጽሟል ያሏቸው ስድስት የስራ ኃላፊዎች እንዲባረሩ የጠየቀው ደግሞ አብነት አየነው የተባለው የፕሮጀክቱ ሰራተኛ ነው ኃላፊዎች ኢትዮጵያን ጨምሮ ነጮችም ጫና እንደሚያሳድሩባቸውና ና የተበደል ነው ሲሉም ተደማጩም ኮናኙም ነጮችና ኃላፊዎች መሆናቸውን ተናግረዋል ሰራተኞቹ የሚቆረጥብን ገንዘብም ለግል ጥቅማቸውን የሚውሉ በማለት የስራ ኃላፊዎቻቸውን የወነጀሉ ሲሆን በተደጋጋሚ ጊዜ አቤት ብንልም መፍትሄ አልተሰጠንም ብለዋል። የግድቡ ሰራተኞች ስራ ካቆሙ ዛሬ ዘጠነኛ ቀን መሆኑን የገለጹት የኢትዮጵያ ኤሌክትሪካል ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ ሞገስ መኮንን ጥያቄው ደሞዝና የትርፍ ሰዓት ክፍያ ተመለከተ ሲሆን የቀረበበት መንገድ አግባብነት የለውም ብለዋል። ከክፍያ መዘጋየት ጋር በተያያዙ በነጮችና በኢትዮጵያ የቀን አቆጣጠር ልዩነት ስላለ ይህንን የልዩነት ችግር ለመፍታት መግባባት ላይ መድረሳቸውን ተናግረው የትርፍ ሰዓት ስራ ና ክፍያውን በተመለከተም የትርፍ ሰዓት ስራ አንሷል ብሎ መካሰስም አያስክድም ይህንን የሚወስነው የፕሮጀክቱ ና አሰሪ ነው ብለዋል። ፕሮጀክቱ በተፈለገው ፍጥነት የተሰራ አለመሆኑን ጠቅሰው ጥያቄያቸው ህጋዊ ባይሆንም በደሞዛቸውና በጥቅማ ጥቅማቸው ላይ ማሻሻያ መድረጉን ገልጿል። አቶ ሞገስ ሰራተኞቹ ጥያቄ ተገቢ ባይሆንም ምግብ አበላቸው ላይ ሊቀነሰ የነበረው ሳሊኒ እንዲሸፍን ተደርጓል። ስለዚህ እስከ ሁለት ሺ ሶስት መቶ ብር የምግብ አበል የሚከፈላቸው ሳሊኒ ታክሲ እየከፈለላቸው ወደ ሁለት መቶ አምስት ብር አካባቢ ሳሊኒ እንዲሸፍን ተደርጓል ከዛ ደግሞ በደሞዛቸው ላይ ማስተካከያ ተደርጎ ወደ አራት መቶ ሀምሳ አምስት ብር አካባቢ ጭማሪ ተደርጓል። እነዚህ ማስተካከያዎች ተደርገውም ነው መመለስ ስለዚህ መመለስ ካልፈለጉ እንዳልከው ስራው መበደል የለበትም። ማስታወቂያ ተለጥፏል። ስራውን መቀጠል የማይፈልጉት በአግባብ ፎርማሊቲዎችን እያሟሉ የሚፈለግባቸውን ነገር እየጨረሱ ከኛም ተቋም ጋር የሚፈለገው ክፍያም ካለ ክፍያቸው ተጠናቁ እንዲሰናበቱም ጭምር ውሳኔ ተላልፏል። እነሱ እንደሚሉት በደቡብ ፍትህ ሳይሆን ስድስቱ የፕሮጀክቱ ኃላፊዎች ጥፋት አጥፍተው የተገኙ እንደሆነም በህግና በማስረጃ እንጂ እንዲሁ የሚወሰድ እርምጃ የለም ነው ያሉትም የፕሮጀክቱ ኃላፊዎች ካልተባረሩ ስራ አንሰራ ማለታቸውም ትክክል አለመሆኑን ተናግረው የሚቆረጠውን ገንዘብ በተመለከተ በትክክለኛው መንገድ ገቢ ስለመደረጉ ከወረዳውና ከክልል ባለሙያዎች እንዲያስረዷቸው ስለመደረጉም ጠቁመዋል። ችግሉ መኖሩ እየታወቀ ለምን በቅና በአጭር ጊዜ ውስጥ ምላሽ ሳይሰጠው ሁለተኛ ሳምንት የያዘ ፕሮጀክት ውስጥ አይጓተስባቸው ለተባሉትም እኛ ህግ ተከትለን ከመስራት ውጭ ከዚህ ያለፈ ምላሽ አንሰጥም ብሏል። የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ከጊቤ አንድ ሁለትና ሶስት ፕሮጀክቶች ቀጥሎ በኦሞ ወንዝ ላይ የሚገነባ ትልቅ የኤሌክትሪክ ኃይል ማመንጫ ግድብ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ። 下话心。